እስቲ ወቅታዊና አሳሳቢ ጉዳዮችን እንመልከት። በአሁኑ ሰዓት ያለው የኑሮ ውድነቱ፣ ሙስና በተለያየ መልኩ መንሰራፋቱ፣ የሰብአዊ መብት ተረግጧል እያላችሁ የምታቀርቧቸው ጥያቄዎችና አቤቱታዎች እንዳሉ ሆነው ዋና ዋና ጉዳዮችን ላንሳ። አንዱና ትልቁ የጠቅላይ ሚኒስትሩ ስራቸው ላይ አለመገኘት ነው በህመም ምክንያት። ምንም እንኳ ቀደም ብሎ የኢትዮጵያ ህዝብ ሊገለጥለት ሲገባ በጣም ቆይቶ ከተደጋጋሚ ጥያቄ በኋላ ይፋ ቢሆንም አሁን መተማማቸው ተረጋግጧል ስራ ላይ የሉም ይሄ ደግሞ አሳሳቢ ነው እናንተም ራሳችሁ በአቋም ውሳኔያችሁ ላይ ጠቅላይ ሚኒስትር መለስ የኢህአዴግ ሊቀመንበር ብቻ አይደሉም የኢትዮጵያ መሪ ናቸው የአገሪቱ መሪ ናቸው ስለዚህ አሳሳቢ ነው ብላችሁ ትልቅነቱን አንስታችኋል አንድ ወቅታዊ አሳሳቢ ጉዳይ ይሄ ያለ ለማለት ነው ከዛ ሌላ በአሁኑ ሰዓት በኢትዮጵያውያን የእስልምና እምነት ተከታዮች ዘንድ የሚነሱ ጥያቄዎች ናቸው። የሰብአዊ መብት ረገጣ፣ እምነትን የሚከለከል ኢ ህገ መንግስታዊ አካሄድ በማለት የሚያነሷቸው ጥያቄዎች ናቸው። እነሱን ተከትሎ ደግሞ መላ የኢትዮጵያ ሕዝብ ሌላ እምነት ያለውም ቢሆን እነሱን ተቀላቅሎ ይህን ጥያቄ አብሮ ያነሳል። አንድ የአገሪቱ ችግር ነው። በሌላ በኩል ደግሞ በክርስትና እምነት ተከታዮች ዘንድ በተለይ ዋልድባ ተነካ በሚለው ከፍተኛ ውጥረት እንዳለ ይታወቃል። ይሄም ሌላው ችግር ነው። እነዚህን ሁሉ ሁኔታዎች ስናይ አቶ ገብሩ አገሪቱ ውስጥ ሁከት አለ ባንልም እንኳ ፍጹም የተረጋጋ ሁኔታ አለ ለማለት ደግሞ የሚከብድ የሚያስቸግር ይመስለኛል። ለእነዚህ ሁኔታዎች እናንተ ምን መፍትሄ አላችሁ? እንግዲህ እንዳነሳቸው በኢትዮጵያ ውስጥ የተለያዩ አንገብጋቢ ጉዳዮች አሉ። ብዙዎቹ ከአንድ በፊትም የቆዩ ናቸው። ለምሳሌ የኑሮ ውድነቱ፣ ሙስና መንሰራፋቱ፣ ብልሹ አስተዳደር መንሰራፋቱ ድህነት መጨመሩ በጣም ቅጥ ያጣ ስርዓትነት መከሰቱ፣ እነዚህ የቆዩ ችግሮች ናቸው። በአሁኑ ጊዜ ደግሞ እንደገና የሙስሊሞችም ጉዳይ የተነሳ አለ። ሁለተኛው የጠቅላይ ሚኒስትሩ መታም አለ። እነዚህ እንደ ተጨማሪ ነገር አሁን ተከሰት እንጂ መሰረታዊ ችግሮቹ በዚች ሀገር የቆዩ ናቸው። አሉ እኛ ብዙ ጊዜም መግለጫ ስናወጣም እንገልጽም በፕሮግራማችንም ያሰፈርነው አማራጩ ጉዳይ አስቀምጠናል። መድረክ አሁን ብቻ ሳይሆን ቀደም ብሎም ለምርጫ በተወዳደረበት ጊዜም ከኢህአደግ የተለዩ መሰረታዊ የሆነ አማራጮች አሉት። እንግዲህ ቅድም የተነሱ ነገሮች አሉ። ለምሳሌ ልጥቀስ የጠቅላይ ሚኒስትሩ መታመም ጉዳይ ልጥቀስ። ይሄ ነገር በግልጽ በተለይ ሁለት ነገሮችን ጥሷል የሚል አስተያየት አለን። አንዱ ህገ መንግስቱን የጣሰ ሁኗል። ከዛ የተነሳ የኢትዮጵያ ህገ መንግስት ተጥሷል በአሁኑ ወቅት አሁን ብቻ ሳይሆን ቀደም ተጨማሪ ጥሰት ተፈጽሟል። ሁለተኛው ነገር ደግሞ የኢትዮጵያ ህዝብ የሚጠይቀውን ጥያቄ ሊንት መለስ አልቻለም። እንዲያውም አልፎ አልፎ የማታለልም እንቅስቃሴ እየተካሄደ ነው ያለው። ምን ማለት ነው? ለምሳሌ እሳቸው በመተማማቸው ምክንያት ፓርላማው ሰኔ ሰላሳ ላይ መበተን ሲኖርበት ዘግሽ ተቆይታል። ይህ ህገ መንግስት ሙሉ በሙሉ የጣሰ ጉዳይ ነው። ሙሉ በሙሉ ህገ መንግስት ሳቸውን እየጠበቀ ሊሆን ይችላል ወይም የሚያስረው ነገር የሚወስን ታፍለው ሊሆን ይችላል። በህገ መንግስት ግን እሳቸው በሌሉበት ምክትል ጠቅላይ ሚኒስትሩ ቀርቦ ይህን ነገርም ሊያፈስ ይችላል ማለት ነው። ፓርላማውን ሊበትን ይችላል። በዛን ጊዜ ሊያሰናብት ይችላል ማለት ነው። ይህን ደርሷል። ሌላው ነገር ታመው እያሉ የአቶ ሽመልስ ከማል የኮሚኒኬሽን ምክትሉ በስራ ላይ ናቸው ብለው ኢትዮጵያን ህዝብ ሊያታሉ ሞክረዋል። ታመው እያሉ ስለዚህ እስካሁንም ድረስ የጠቅላይ ሚኒስትሩ የጤንነት ሁኔታ የኢትዮጵያ ህዝብም እኛም የፖለቲካ ተቃዋሚዎች የምናውቀው ነገር የለም። ስለዚህ ይሄ የሚያሳስበን ጉዳይ ነው። ተጨማሪ የሚያሳስብ ጉዳይ ነው የሙስሊሞች ጥያቄ ዝርዝሩ በጥልቀት የተገለጸልን ነገር የለም። በመንግስቱ በኩልም የሚሰጥ መግለጫ አለ። በሌላ አንዳንድ ወገኖች የሚገለጹ ነገሮች አሉ። ይሄ የሆነበት ምክንያትም በኢትዮጵያ ውስጥ ነጻነት መጥፋቱ፣ ግልጽነት መጥፋቱ፣ ተጠያቂነት መጥፋቱ ለሚነሱ ችግሮች መፍትሄ ለመስጠት የተቸገረበት ሁኔታ ነው ያለው። ኢትዮጵያ ውስጥ በአሁኑ ጊዜ መንግስት የሚለን የአክራሪዎች እንቅስቃሴ ነው፣ የሽበርተኞች እንቅስቃሴ ነው እያለን ነው የሚለው። በተጨባጭ ግን ምንድን ነው የሚለው ነገር እስካሁን ድረስ ህዝቡም ያውቀው ነገር የለም። በደፈና የመኮንንና የማውገዝ ጉዳይ ነው ያለው። መፍትሄው ይሄ ነገር መፍትሄ እኛ አይደለን የሚጠይቀው። እነዚህ እንዲፈቱ መጠየቅ ያለበት ኢህአደግ ነው። መፍትሄ ማምጣት ያለበት መፍትሄ ማምጣት ያለበት ኢህአደግ ነው እ እኛ አይደለን መፍትሄ መንጠጥ ችግሩም እንደ መንግስት እየሰራ ያለ እንደ ገዢ ፓርቲም እየሰራ ያለ ኢህአዴግ ስለሆነ ለእነዚህ መፍትሄዎች ተጠያቂ። አማራጩ ምንድን ነው ብትለን እናስቀምጣለን። አማራጩ በኢትዮጵያ ዲሞክራሲያዊ መንግስት እንዲቋቋም፣ የህዝቡን አመኔታ ያለው መንግስት እንዲቋቋም ማድረግ ነው። ለዚህ ነው እየተንቀሳቀስ ያለ ነው እኮ የእናንተ እንቅስቃሴ ድረስ ይሄዳል ነዋ። እናንተ ግንባር በመሆን ብቻ መቆም ሳይሆን ከዚህ ያለፈ ምን ይጠበቅባቸዋል ለማለት ነው። እኛ እኮ እንግዲህ እንዳልኩ የምርጫ ፓርቲ ነን የምርጫ ፓርቲ ስለሆን ህዝቡን በእነዚህ ጉዳዮች ላይ ግንዛቤ እንዲይዝና ህዝቡ እንዲወስን የመንቀሳቀስ ና የማሳየት ጉዳይ ነው። ህዝቡ ጥያቄዎችን እንዲያነሳ ጥያቄዎችን አንስቶ መፍትሄ እንዲሰጠው ማድረግ የማስተባበር ና የመንቀሳቀስ ጉዳይ ነው የኛ ሚና። ለዛሬው አቶ ገብሩን አመሰግናለህ። የዚህ ውይይት አድማጮች መነሻው መድረክ ወደ ግንባር መለወጡ ፋይዳው ምንድን ነው ነው። አሁን የቀረበው ደግሞ ወቅታዊ ጉዳይ የተመለከተው ነው። ቀሪ ውይይት አለው ማለት ነው፣ በሌላ ጊዜ እንመለስበታለን።